አሜሪካ በመካከለኛው ምስራቅ ወታደራዊ ጡንቻውንና ዲፕሎማሲን በመጠቀም ላይ መሆኗ ነው የተገለጠበት። ወታደራዊ ጡንቻውን በማሳየትም ሆነ ዲፕሎማሲያዊ መፍትሔዎች እንዲኖሩ ግፊት በማድረግ ዩናይትድ ስቴትስ በመካከለኛው ምስራቅ በመካሄድ ላይ ያለው ጦርነት እንዳይስፋፋ ሙከራ ይዛለች። በቀጠናው የሚገኙት እና በኢራን የሚደገፉ ኃይሎች ምዕራባውያን ይዞታ እና ጥቅሞች ላይ ጥቃት መፈጸማቸውንም ቀጥለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊያስ ያጠናቀቃል። የቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። አሜሪካና አጋሮቿ ሰላሳ ስድስት የሁቲ ኢላማዎችን ባለፈው ቅዳሜ ከደበደቡም በኋላ በሁቲዎችም ሆነ በኢራን በሚደግፉና በመካከለኛው ምስራቅ በሚንቀሳቀሱ ሌሎች ሚሊሻዎች ተጨማሪ ጥቃት እንደማይኖር በእርግጠኝነት መናገር እንደማይቻል የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰለቨን ለኤቢሲ ቴሌቪዥን ተናግረዋል። የድብደባው ዋና ዓላማ ኃይሎቻችንን በማጥቃት ላይ ያሉት በኢራቅና በሶሪያ የሚገኙትና በኢራን የሚደገፉትን ሚሊሻዎችን እንዲሁም የቀይ ባሕር የመርከብ ዝውውር ስጋት ላይ የጣሉ ሁቴዎችን አቅም ማዳከም ነው። ድብደባዎቹ የሚሊሻዎችንም ሆነ የሁቴዎችን አቅም በማዳከም ረገድ ጥሩ ውጤት እንዳስገኙ እናምናለን። እንደ አስፈላጊነቱ እርምጃ መውሰዳችንን እንቀጥላለን። ሁቲዎቹ ግን ጥቃታቸውን እንደሚቀጥሉ ስተዋል። በጋዛ እስራኤል በሐማስ ላይ የምታካሄደውን ጥቃት ለመበቀል እንደሆነም በተደጋጋሚ አስታውቀዋል። በጋዛ የሚገኘው የጤና ሚኒስቴር እንዳስታወቀው እስካሁን ከ27,000 በላይ ሰዎች ሲገደሉ ከ66 ሺህ በላይ ደግሞ ተጎድተዋል። በየመን ሚኒስቴር ዴታ የሆኑት ናቢል ሞሸን አቡናሽታን አገራቸው ጥቃትን ለመመከት ዝግጁ እንደሆነች ይናገራሉ። ምቀውማት አልሐያ ረጀት በጋዛ በሚገኙ ወገኖቻችን ላይ ጥቃት ከበባ፣ የዘር ማጥፋት ተፈጽሞባቸዋል። መድኃኒት እንዳይገባላችሁ ተደርጓል። የየመን ዜጎችና ጎሳዎች ይህን ጥቃት ለመመከትና ማድረግ የምንችለውን ሁሉ ለማድረግ በዝግጅት ላይ ነን። እስራኤል ጋዛ ላይ ድብደባ በማድረግ ላይ ያለችው ባለፈው የፈረንጆች ጥቅም ሰባት ቀን ለደረሰባትና 1200 ሰዎች ተገድለው 240 ለታገቱበት የሐማስ ጥቃት ምላሽ ነው። ሐማስ ከነበሩት 24 የሻለቃ ጦሮች ውስጥ 17 የሚሆኑት እንደተደመሰሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ትናንት እሁድ ተናግረዋል። የተረፉት የሻለቃ ጦሮች የሚገኙት በደቡብ ጋዛ ሰርጥና ራፋ ነው። እነርሱንም እናጠፋለን። የውጭ ጉዳይ ሚኒስትሯን ለተጨማሪ ጉብኝት ወደ ቀጠናው የላከችው አሜሪካ ለግጭቱ ዲፕሎማሲያዊ መፍትሄ ለማምጣት ጫናዋን በመጨመር ላይ ነች። በርካታ ደረጃዎች ያሉት እና የተቀሩቱን ታጋቾች ለማስለቀቅ በምትቁሙ ፍልስጥማውያን እስረኞችን ለመፍታት የሚያስችል ነው የተባለ የተኩስ ፋታ ስምምነት ላይ ለመድረስ ጥረት በመደረግ ላይ መሆኑ ታውቋል። የጸጥታ አማካሪው ጄክ ሰለቨን ፕሬዚደንት ጆ ባይደን በማድረግ ላይ ስላሉት ጥረት ይናገራሉ። ፕሬዚዳንቱ ይህን በተመለከተ ጠንክረው እየሰሩ ነው። በድርድሩ ሂደት ዋና ተዋና ከሆኑት ከቃጣርና ግብፅ መሪዎች ጋር ተነጋግረዋል። ከእስራኤል ባለሥልጣናትም ጋር በተከታታይ በመነጋገር ላይ ነን። ታጋቾችን ወደ ቤተሰቦቻቸው ለመመለስ የሚያስችለውን ስምምነት ሐማስ መቀበል አለበት። ስምምነቱ በእርግጠኝነት የሚፈጸምና የጊዜ ሰሌዳም የተቀመጠለት እንዳልሆነ ሰለቨን አጽንዖት ሰጥተው ተናግረዋል። የጸጥታ አማካሪው አስተያየት የመጣው ከጋዛ የተፈናቀሉትና በራፋ ድንበር አቅራቢያ የሚገኙት ፍልስጤማውያን ከፍተኛ የተስፋ መቁረጥ ውስጥ መሆናቸውን የተባበሩት መንግስታት ድርጅት ባለፈው አርብ ማስጠንቀቁን ተከትሎ ነው።